በብሾፍቱ የኢሬቻ በዓል አከባበር ላይ በርካቶች መሞታቸውን ተከትሎ በአዲስ አበባ ዙሪያ ባሉ የኦሮሚያ ከተሞችና በዋና ከተማዋ አንዳንድ አካባቢዎች የተቃውሞ እንቅስቃሴ ከሰኞ ማታ ጀምሮ መካሄዱን የኦሮሞ ፌዴራላዊ ዲሞክራሲያዊ ኮንግረስ አስታውቋል። የዓይን እማኝነቱን የሰጠ እንግሊዛዊ የዜና ዘጋቢ በተለይ በቡራዩ ከተማ ዛሬ አብዛኛዎቹ ሱቆች ዝግ እንደነበሩ ተናግረዋል። እስክንድር ፍሬው ዘገባ ልኳል። በቢሾፍቱ የእሬቻ በዓል አከባበር ላይ ከሞቱት ሰዎች አንዳንዶቹ የእነዚህ በአዲስ አበባ ዙሪያ ያሉ ከተሞች ነዋሪ መሆናቸውን የኦሮሞ ፌዴራሊስት ኮንግረስ አስታውቋል። የፓርቲው ምክትል ሊቀመንበር አቶ ሙላቱ ገመቹ እንዳብራሩት ታዲያ የሟቾቹ አስከሬን ከየከተሞቹ ሲደርስ ቁጣ አስከትሏል። ከመስከረም ሁለት ወዲህ በሀገሪቷ ላይ ከፍተኛ የሐዘን ድባብ እንዳለ ይታወቃል። በዚሁ ምክንያት አሁን በየአካባቢው ሬቻ ላይ በደረሰው ጉዳት አስከሬኖቻቸው በየቦታው በሚሄዱበት ጊዜ አንደኛ ህዝቡ በከፍተኛ ደረጃ ልብ የሚነካ አሳዛኝ ጉዳይ በየቦታው እየተፈጸመ ነው። ዛሬ ጠዋት በቡራዩ ከተማ አጭር ቆይታ ማድረጉን የገለጸው በአዲስ አበባ የብሉምበርግ ዘጋቢ እንግሊዛዊው ዊሊያም ዴቪድሰን የተመለከተውን አካፍሎኛል። ቡራዩ ዛሬ ጠዋት ለአጭር ጊዜ ቡራዩ ከተማ ነበርኩኝ። እዚያ እንደ ደረስን አብዛኞቹ ሱቆች ዝግ ነበሩ። መንገድ ላይ ይታዩ የነበሩትም ከተለመደው አነስ ያለ ቁጥር ያላቸው ሰዎች ናቸው። የተወሰኑ ፌዴራልና አድማ በታኝ የፖሊስ አባላት ወደ አስኮ በሚያመራው መንገድ ላይ ነበሩ። ጥቂት ፌዴራል ፖሊሶችና በርካታ የአዲስ አበባ ፖሊሶችም ቡራዩ ላይ ነበሩ። ዊሊያም እንደሚለው በዚያ ምን ተፈጥሮ እንደነበር ሙሉ በሙሉ ግልጽ አይደለም። የተወሰነ የተቃውሞ እንቅስቃሴ እንደነበር እንደተነገረው ግን አስረድቷል። ሰኞ ማታ የጀመረና ወደ ማክሰኞ የተሸጋገረ። በእነዚህ መረጃዎች ላይ ከኦሮሚያ ክልላዊ መንግሥት ምላሽ ለማግኘት ጥረት አድርጌ ያለው ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ